ኢትዮጵያ በጋዜጦች የተሰኘው ዝግጅታችን ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የብሪታንያ የልማት ፕሮግራም በኢትዮጵያ ከዓለም ትልቁ እንደሚሆን ታወቀ። የኢትዮጵያ አየር መንገድ የዓመቱ የአፍሪቃ የጭነት መስመር ሽልማት አገኘ። 120 የኦሮሞ ነጻነት ግንባር አባላት በኬንያ እንደታሰሩ ተዘገበ። አራት ናይጄሪያውያን በኤቲኤም ሌብነት በኢትዮጵያ ታሰሩ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኢትዮጵያ ያለው የብሪታንያ የልማት ፕሮግራም ከዓለም ትልቁ እንደሚሆን በኢትዮጵያ የፕሮግራሙ ተወካይ መግለጻቸውን ሪሊፍ ዌብ የተባለው ስለ ሰብአዊ ረድኤት የሚጽፈው ድረገጽ ጠቅሷል። ኢትዮጵያ ያሉት የብሪታንያ የልማት ፕሮግራም ተወካይ ዶክተር ሃዋርድ ታይለር ባለፈው ማክሰኞ አዲስ አበባ ባለው የብሪታንያ ኤምባሲ በሰጡት ጋዜጣዊ መግለጫ ኢትዮጵያ በድህንነት ሁኔታ የሚገኙት ዜጎቿን ህይወት ለማሻሻልና ለድህንነት ምክንያት የሆኑትን እክሎች ለማስወገድ በምታደርገው ጥረት ለማገዝ ብሪታንያ ለሀገሪቱ የምትሰጠው እርዳታ በጉልህ እንደሚጨምር አስታውቀዋል። ብሪታንያ በቀጣዮቹ አራት ዓመታት ውስጥ ለኢትዮጵያ የምትሰጠው እርዳታ ከሁለት ቢሊዮን ዶላር በላይ እንደሚሆን ታይለር ገልጸዋል። የብሪታንያ የሬዲኤት ፕሮግራም ከኢትዮጵያ መንግስትና ከሌሎች ሸሪኮቹ ጋር በመተባበር በኢትዮጵያ ተጨባጭ ለውጥ ያመጣል ብለዋል። ከአንድ ነጥብ ሁለት ሚሊዮን በላይ ለሚሆኑት ሰዎች በየአመቱ በቂ ምግብ እንዲያገኙና በአጠቃላይ ረሃብን ለማስወገድ ይረዳል። በአምስት ዓመታት ጊዜ ውስጥ ከሁለት ሚሊዮን በላይ የሚሆኑ ልጆች የትምህርት ዕድል እንዲያገኙ ያደርጋል። ግማሽ ተጠቃሚዎቹ ሴቶች ይሆናሉ ሲሉ ዶክተር ሀዋርድ ታይለር መናገራቸውን ስለ ረድኤት ጉዳይ የሚጽፈው ድረገጽ ጠቅሷል። ገንዘቡ 75 ሚሊዮን ለሚሆኑ ሰዎች መሰረታዊ የጤና ጥበቃ አገልግሎት እንዲያገኙ ይረዳል። እስከ መጪው ዓመት ባለው ጊዜ ውስጥም 800 ሺህ የሚሆኑ ሰዎች ንጹህ የሚጠጣ ውሃ፣ 2 ሚሊዮን የሚሆኑት የቤተሰብ ምጠና ዕድል እንዲያገኙ አንድ ሚሊዮን የሚሆኑ ልጆችን ደግሞ ከወባ ሕመም እንዲተርፉ እንደሚያግዝ፣ በአጠቃላይ የብሪታንያው ረድኤት በሚሊዮኖች የሚቆጠሩ ኢትዮጵያውያን ራሳቸውን ከድህነት ለማውጣት እንደሚረዳቸው ሀዋርድ ታይለር እንዳስረዱ ሪሊፍ ዌብ ድረገጽ ጽፏል። ሱዳን ትሪቡን ጋዜጣ ደግሞ የኢትዮጵያ አየር መንገድ በዕቃ ማጓጓዝ ብቃቱ የዓመቱ የአፍሪቃ የአየር ጭነት ሽልማት እንዳገኘ የኢትዮጵያ አየር መንገድ ሽልማቱን የተረከበው ባለፈው ሳምንት በናይሮቢ ኬንያ፣ በተካሄደው የዓመቱ የኤር ካርጎ አፍሪካ ማለት የአፍሪቃ የአየር ጭነት ጉባኤ ላይ መሆኑን ጠቁሟል። ሽልማቱን ያዘጋጀው ስቴት ታይምስ ጋዜጣ ሲሆን የኢትዮጵያ አየር መንገድ የዓመቱ ምርጥ የአየር ጭነት ሽልማት እንዲያገኝ የመረጡት በዓለም አቀፍ ደረጃ ያሉት የጋዜጣው አንባቢዎች እንደሆኑ ሱዳን ትሪቡን ጋዜጣ ጽፏል። የኢትዮጵያ አየር መንገድ በአፍሪቃ ካሉት ትልልቅ አየር መንገዶች አንዱ ሲሆን በመላ ዓለም በሚገኙ 53 ቦታዎች እንደሚበርና በአህጉሪቱ በሚያደርገው የበረራ ብዛት ከሌሎች የአፍሪቃ አየር መንገዶች የበለጠ እንደሆነ፣ ከሰሐራ በመለስ ካሉት አየር መንገዶች ደግሞ ቀዳሚ ቦታ ከሚይዙት አንዱ እንደሆነ ሱዳን ትሪቡን ጋዜጣ ዘግቧል። የኢትዮጵያ አየር መንገድ ቦይንግ ሰባት ስምንት ሰባት ድሪም ላይነርን በማብረር ረገድ በአፍሪቃ የመጀመሪያው እንደሆነ ጋዜጣው ጨምሮ ገልጿል። ዴይሊ ኔሽን የተባለው የኬንያ ጋዜጣ ደግሞ በሰሜን ኬንያ በተካሄደው ዘመቻ 120 የሚሆኑ የኦሮሞ ነጻነት ግንባር አማጺያን እንደታሰሩ ዘግቧል። የኢትዮጵያና የኬንያ ኃይሎች ተባብረው ህገወጥ መሣሪያዎችን ለማስወገድ ዘመቻ የጀመሩት ከሶስት ወራት በፊት እንደነበር ጋዜጣው አክሎበታል። የላይኛው ምስራቅ ክፍለ ሀገራዊ ምክትል ኮሚሽነር ዌንስላስ ኦንግዋዮ አንዳንድ የኦነግ አባላት ህገወጥ በሆነ መንገድ የዜግነት ሰነድ አግኝተዋል የሚል ወሬ ስላለ ዘመቻው ይቀጥላል ማለታቸውን ዴሊ ኔሽን ጋዜጣ ጠቅሷል። ባለሥልጣኑ አያይዘውም አማጽያኑ የአካባቢውን ቋንቋ ስለሚናገሩ ከሀገሪቱ ነዋሪዎች መለየት ሊያስቸግር ይችላል። ነገር ግን የአካባቢው ነዋሪዎች በፍላጎታቸው እንጠቁማለን ብለዋል። በጉዳዩ የተነካኩት ቦታዎችም ባንዳቴሎ፣ ሶሎሎ፣ ሞያሌና ኮሮንዲሌ መሆናቸውን ገልጸዋል ሲል ጋዜጣው ጠቅሷል። ከታሰሩት 120 የኦነግ አባላት 45ቱ የግንባሩ ወታደራዊ አዛዦች ናቸው። 30 አባላት ደግሞ ከኬንያ እንዲወጡ ተደርጓል። በዘመቻው ወቅት ፈንጂዎች፣ ጠበንጃዎችና ሚሳይሎች ተገኝተዋል። አንዳንዶቹ የኦሮሞ ነጻነት ግንባር አባላት በናይሮቢ ተደብቀዋል የሚል ወሬ ስላለ የጸጥታ ኃይሎች እየተከታተሉ ናቸው። በኬንያ የቀጠለው ድርቅም ዘመቻውን ረድቷል። አማጺያኑ ምግብና ውሃ ፍለጋ ከተደበቁበት ለመውጣት ስለተገደዱ ለዘመቻው አመችቷል ሲሉ ኦንጓዋዮ ማስገንዘባቸውን ዴይሊ ኔሽን ጋዜጣ ዘግቧል። ዴይሊ ትራስት የተባለ የናይጀሪያ ጋዜጣ ድረ ገጽ ደግሞ አራት ናይጀሪያውያን በአዲስ አበባ ኤቲኤም ማለት በኦቶማቲክ የባንክ ገንዘብ ከሚወጣበት ገንዘብ በመስረቅ ተከሰው እያንዳንዳቸው የሰባት ዓመታት እስራት ተበይኖባቸዋል ይላል። ተከሳሾቹ በአዲስ አበባ ባለፈው ኅዳር ወር የታሰሩት የራሳቸው ያልሆነ ገንዘብ ከኤቲኤም ማሽን በማውጣታቸው ሲሆን መጀመሪያ የታሰሩት ሁለት ተከሳሾች የተቀሩትን ሁለት እንደ ጠቆሙ አንድ የፖሊስ መኮንን መናገራቸውን ድረገጹ ገልጿል። የፖሊስ ጽፈት ቤት ከአንድ ባንክ የገንዘብ መሰረቅ ጥቆማ ከደረሰው በኋላ ተጠርጣሪዎቹን ተከታትሎ እንዳገኛቸውና በአንድ ወር ውስጥ ከአንድ ሚሊዮን ብር በላይ የሚሆን የሌሎች ደንበኞች ገንዘብ እንደሰረቁ ለማወቅ እንደተቻለ አንድ ፖሊስ መግለጻቸውን የናይጄሪያው ድረገጽ ጽፏል። ተከሳሾቹ ገንዘብ ሲያስፈልጋቸው ኮምፒውተራቸውን ተጠቅመው የተጭበረበረ የኤቲኤም ማሽን ካርድ ይሰሩና ወደ ተወሰኑ ማሽኖች እየሄዱ ከሌሎች ሰዎች ገንዘብ የሚፈልጉትን ያህል ያወጣሉ። የወሰዱት ገንዘብ እስከሚያልቅበት ጊዜ ድረስ አይመለሱም ሲሉ ፖሊሱ እንደገለጹ ድረገጹ ጠቅሷል። ተከሳሾቹ በሚኖሩበት የተሟላ ዕቃ ያለው አፓርትመንት ላፕቶፕ ኮምፒውተሮች፣ የኤቲኤም ገንዘብ ማውጫ ካርዶች፣ የወርቅና የአልማዝ ጌጣጌጥ እንደተገኙ የፖሊስ መኮንኑ እንዳስረዱ ዴይሊ ትራስት የተባለው የናይጄሪያ ጋዜጣ ድረ ገጽ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።